ከሰባት ዓመቷ ጀምሮ በሴትነቷ ቤተሰብ የመምራትና ታናናሾቿን የመንከባከብ ኃላፊነት ተጥሎባት እንዳደገች ትናገራለች። ዩኒቨርሲቲም ገብታ በብዙ ጥረት የዶክትሬት ዲግሪዋን ለመስራት በቅታለች። ከራሷ የሕይወት ትግል በመነሳት ታዲያ ሴት ተማሪዎች እንዲበረቱ በግሏ እየጠራች ታማክራለች። ይህ ፍላጎቷና አገልግሎቷ በመምህርነት በምታገለግልበት በኮተቤ ሜትሮፖሊታን ዩኒቨርሲቲ ውስጥ የስራ ተጾታ ክፍልን በሀላፊነት እንድትመራ አሳጫት። የዛሬ እንግዳይ ዶክተር መሰረት አላሮ። እንግዲህ በዩኒቨርስቲ ያሉ ሴት ተማሪዎች የሚያጋጥሟቸው በርካታ ችግሮች አሉ። በተማሪዎች የምሰጠው ስልጠና ከጥናት ዘዴ አንስቶ ስለ ውሳኔ አሰጣጥ፣ ስለ ተግባቦት፣ ስለ ግጭት አፈታት አለበት። ሌላው ደግሞ ሴት ተማሪዎች በዩኒቨርሲቲ ቆይታቸው ስለሚያጋጥሟቸው ችግሮች እና መፍትሄዎቻቸው ምን እንደሆኑ እንደ ተማሪም ከነበርኩበት እንደ አስተማሪም ካየሁበት እና እነዚም ችግሮች ለመወጣት ቀድሞም እንዳይመጡ ተጠንቅቀው አውቀው እንዲቆዩ ለማስቻል እንዲረዳ ስልጠናዎች አሉ። ስለ ፆታዊ ትንኮሳ ምንነት እና ፆታዊ ትንኮሳ በምን መልኩ እንደሚመጣ እንዴት እንደሚመጣ አስቀድሞ መወሰድ ስላለበት ጥንቃቄ እንዲሆን እናነሳለን። ከስነ ተዋልዶ ጤና ጋር ያለው ነገር አይደርስብኝም፣ እኔን አይመለከተኝም፣ እኔን አይጎዳኝም የሚል በሌላ ሊሆን አይችልም የሚለው አይነት አመለካከት መታረም ያለበት ነው እና በጣም መጠንቀቅ ያስፈልጋል። ተማሪዎች ዩኒቨርሲቲ ሲገቡ ሕይወትን የምናይበት ነው እና ሕይወት ዛሬ ናት የሚለው አይነት አመለካከት በጣም መታረም ያለበት ነው። ሴት ተማሪዎች ወደዚህ መርሃ ግብር ሲመጡ የቋንቋ ክህሎች ስልጠና ለ አልፎ ተርፎ ደግሞ ልምዳቸውን የሚያጋሩ ትልቅ ቦታ የደረሱ ሴቶችን የተለያዩ ዘርፎች ስኬታማ ሆነዋል የተባሉትን እነሱን ጋብዞ በዛ መድረክ ላይ ሴቶች ተማሪዎች ከነሱ ጋር እንዲገናኙ ጥያቄ እንዲጠይቋቸው፣ የእነሱን ሀሳብ እንዲሰጡ ይዘጋጃል። በዛ መድረክ ላይ የኢኮኖሚ ስልነት ላላቸው ሴት ልጆች ድጋፍ የሚያደርጉ ድርጅቶች በኩል ገንዘብ ከተገኘ ያም የንጽህና መጠበቂያ የተለያየ የተለያዩ የኪስ ውጪ የሚሸፍኑ ጥቂት ገንዘብም ይሰጣቸዋል። ወጣት ሴት ተማሪዎች በልጃገረዶች ክበብ ወይም የስራ ተጾታ ቢሮ እንዲሳተፉ ጥሪ ሲደረግላቸው በበጎ ፈቃደኝነት አለመምጣታቸው ትልቁ ችግር መሆኑን ዶክተር መሰረት ትናገራለች። ሴት ተማሪዎችን ወደዚህ ስፍራ ለማምጣት በጣም አስቸጋሪ፣ ማስታወቂያዎች ይለጠፋሉ። ብዙ ጊዜ ሴት ተማሪዎች ደስተኛ አይሆኑም እና ያየሁት ነገር ምንድ ነው? ችግር የደረሰ ነ ውጤት የተበላሸነ ያልተፈለገ እርግዝና የተከሰተ ነ

ሲገባ ግዴታ ሴቶች ጉዳይ ቢሮ ወዴት ነው ያለው? ልጃገረዶችን የሚያስተባብሩ ሰዎችን ለማን ናቸው ብሎ የመከራ አለት የመፈለግ ነገር ይታያል፣ እና ይሄ መስተካከል አለበት ብዬ ነው የማስበው። ይህንን የወጣት ሴቶች ተሳትፎ ለመጨመርና ሴት ተማሪዎች በእውቀት ላይ የተመሰረተ ውሳኔን እንዲወስኑ ለማገዝ ዶክተር መሰረት ከስራ ሰዓት ውጪም ወጣቶችን የምትደርስበት መንገድ ዘይዳለች። በእርግጥ ሴቶች ላይ ነው የምንሰራ፣ የስራ ተጦታ ቢሮ ውስጥ ነው የምንሰራ። ሰዎችም ቢሆን ቀራረባችን መቀየር አለብን እኔም ተማሪዎችን በደብዳቤ በማስታወቂያ ላገኛቸው ስላልቻልኩኝ በየማደሪያ ክፍላቸው ሂጄ ከምሽቱ አራት ሰዓት አምስት ድረስ የሰበሰብኩኝ በየደድማቸው በየመኝታ ቦታቸው ተገኝቼ ከነሱ ጋር ረዥም ሰዓት ተራ በተራ እያደረግኩ ውይይት አደርግ ነበረ። በርካታ ጥያቄዎች ሊጠይቃሉ እና ያው አካሄዳችን መንገዱንም ለወጥ ማድረግ ያስፈልጋል። ሴት ተማሪዎች ደግሞ ይህንን ፕሮግራም የሚያዳምጡ የሚዘጋጁ ፕሮግራሞችን ቸለል ባይሏቸው ያሉ እንቅስቃሴዎችን ጠቃሚ እንደሆኑ እንዲያውቁ ዬ ነው ማስበው። ዶክተር መሰረት ወጣት ሴት ተማሪዎችን ከማብቃት በተለየም በተለያዩ ዩኒቨርሲቲዎችና ከፍተኛ የትምህርት ማዕከላት በመገኘት ለስራ ተጽታ ክፍል ኃላፊዎችና ለመምህራኖችም ስልጠና ትሰጣለች። ሌላው ደግሞ ስለ ጾታው ልማሽ ሰጪ ያስተምሩ ነው። ይሄ ብዙ ጊዜ ለመምህራን የሚሰጥ ነው። መምህራን ክፍል ውስጥ ሲያስተምሩ የሴት ተማሪዎች አሉ፣ ወንድ ተማሪዎች አሉ። ለምሳሌ ቤተሙከራ ላይ አንድ ሰው ሰርቶ ማሳየት ቢኖርበት ሴቶችንም ወንዶችንም እንዲያሳዩ የማድረግ ነገር ሴንሳይዝ እንዲሆኑ ወይም ደግሞ እንዲያስቡበት። መምህራን ይልቁንም አንድ ጥግ ላይ ብቻ መቆም ደግሞ ሌላ መልእክት ሊኖረው ይችላል። ምናልባት ሴት ተማሪዎች ከሆኑ ወንድ መምህራን አንድ ቦታ ብቻ ከቆሙ ሌላ አይነት መልእክት ይልክ ስለሚችል ያው ክፍል ውስጥ ያሉ እንቅስቃሴዎች ላይ ክፍል ውስጥ ያለ ቋንቋ አጠቃቀም፣ የሚቀርቡ ምሳሌዎች፣ ስዕሎች፣ ወዘተ በርካታ ነገሮችን የያዘ ነው። በጾታ ምላሽ ሰጪ አስተምሮ ላይ ያተኮረ ስልጠና መስጠት እንደገና ደግሞ ተግባቦት ላይ እንደዚህ የተለያዩ የመንግስት መስሪያ ቤቶች ድረስ ሄዶ የማሰልጠን ሴት ሰራተኞች ማሰልጠን ያሉ ዓለም አቀፍ ድንጋጌዎች፣ ሀገር አቀፍ ድንጋጌዎች አስፈላጊነቱ ምንድን ነው? ጠቀሜታው ምንድን ነው? በሚሉ ጉዳዮች ዙሪያ ይህን የሚመስለውህ ማሰለጥ ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።